ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የተቃውሞ ድምፆችን ከማፈን እንዲታቀብ የተለያዩ ማኅበረሰብ ክፍሎች በሰላማዊ መንገድ የመሰብሰብ የመጻፍና ሐሳብን በነጻ የመግለጽ ጨምሮ በህገ መንግስት ለታቀፉ የዜጎች ሁሉ መብቶች ጥበቃ እንዲያደርግ ለኢትዮጵያ መንግስት ያቀረብነውን ጥሪ በአጽንኦት እናሰማለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ ናቸው ዋሽንግተን ዲሲንና አካባቢውን ጨምሮ ከተለያዩ የዩናይትድ ስቴትስ ግዛቶች የመጡ ኢትዮጵያውያንና ኢትዮጵያ አሜሪካውያን ከትናንት በስቲያ ሰኞ በሚኒስቴር መስሪያ ቤቱ ደጃፍ ያካሄዱትን የተቃውሞ ሰልፍ ተከትሎ ከተነሱት ጥያቄዎች ለአንደኛው ከሰጡት ምላሽ የተወሰደ ነው። በዕለቱ አብይ ርዕስ እንመለስበታለን። ጤና ይስጥልን፣ የተከበራቸው አድማጮቻችን እንደምን አምሽታቸዋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። ረቡዕ የካቲት ሁለት ቀን 2008 ዓ ም ነው ዛሬ ከፕሮግራም መሪዋ ብርሃን ኃይሉ ጋር ሆነን ከስቱዲዮ 14 የምናስተናግዳችሁ አዲሱ አበበና እኔም ሰለሞን ክፍሌ እንሆናለን። መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረን እናመሽ ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን። የአልሻባብ ነውጠኞች የአፍሪካ ህብረት ወታደሮችን ተመስለው ሊቀርቡና ጥቃት ሊፈጽሙ ማቀዳቸውን ሶማሊያ የሚገኘው የህብረቱ ሰራዊት አስጠነቀቀ። ሶማሊያ የሚገኘው የአፍሪካ ህብረት ሚሽን አሚሶም በማስጠንቀቂያው እንዳመለከተው የአልሻባብ አማጽያን የሚሽኑ ሰራዊት የሚጠቀምበትን መለያ ዩኒፎርም አጥልቀውና መስለው በአፍሪካ ህብረትና በሶማሊያ ወታደሮች የተያዙ ስፍራዎችን ለማስለቀቅ ጥቃት የማካሄድ ዓላማ ነው የያዙት። ዋና ገባቸውም ብዙውን የሶማሊያ ህዝብ በአሚሶም ላይ ለማሳመጽ መሆኑም ተገልጧል። ዛሬ ረቡዕ ይፋ በሆነው ማስጠንቀቂያ መሠረት አልሻባብ ዩኒፎርሞቹን ወይም መለያ ልብሶቹን ያገኘው ከአሚሶም ካምፕ ነው። የዩጋንዳ የደህንነት ኃይሎች የሀገሪቱ ብሔራዊ ምርጫ እስከሚከናወንበት እስከሚቀጥለው ሳምንት ድረስ ለህዝባዊ ስብሰባና ለንግግር ነጻነት ህጋዊ ዋስትና እንዲሰጡ ሂዩማን ራይትስ ዋች አሳሰበ። ዋና ቢሮው እዚህ ዩናይትድ ስቴትስ ውስጥ የሆነው የሰብአዊ መብት ተሟጋቹ ድርጅት ዩመን ራይትስ ዋች ዛሬ ረቡ ይፋ ባደረገው መግለጫ እንዳመለከተው ፕሬዚደንት ዮወሪ ሙሴቬኒ እንደገና መመረጣቸውን በሚቃወሙ ላይ ግልጽ ባልሆነ መንገድ የዛቻና የማስፈራሪያ መልእክት ተላልፏል። በቅርቡ የገዢው ፓርቲ ባለሥልጣን ካሱሌ ሉሙምባ በሀገሬው የሉጋንዳ ቋንቋ የምርጫ ውጤቱን ብትቃወሙ መንግሥት ልጆቻችሁን ይገድላል ሲሉ የተናገሩት መቀረጹ ታውቋል። የሰብአዊ መብት ተሟጋች ድርጅቶች የዩጋንዳ የደህንነት አባላት ሕፃናትን ሰላማዊ ሰልፍ ላይ መግደላቸውን የሚያመለክት መረጃ እንዳላቸው ታውቋል። በመረጃቸው መሠረትም የጸጥታ ኃይሎቹ እንደ አውሮፓውያን ዘመን አቆጣጠር በ2011 የ2 ዓመት በ2009 ደግሞ የ13 ዓመት ልጅ ሲገድሉ ተመዝግቧል። ዩጋንዳን ላለፉት 30 ዓመታት የመሩት ፕሬዚደንት ዩዌሪ ሙሴቬኒ በአሁኑ ምርጫም ለሶስተኛ ይቅርታ ለአምስተኛ ጊዜ ለመወዳደር እንደሚፈልጉ ታውቋል። ግሬት ሌክስ በሚባሉ አገሮች የሚመረጡ መሪዎች ህገ መንግስታዊ የጊዜ ገደቡን እንዲያከብሩ የፕሬዝዳንት ኦባማ አስተዳደር ከፍተኛ ዲፕሎማሲያዊ ጥረት እያደረገ መሆኑን በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ምክትል ሚኒስትር ሊንዳ ቶማስ ግሪንፊልድ አስታወቁ። ምክትል ሚኒስትሯ ከውጭ ጉዳይ መስሪያ ቤታቸው ሆነው ከአፍሪቃ ዘጋቢዎች ጋር ባካሄዱት የስልክ ውይይት ስልጣን ላይ ያሉ መሪዎች በያዙት ስልጣን ለመቆየት ሲሉ ህገ መንግስታቸው ከሚፈቅደው ውጭ ለሌላ ምርጫ መቅረብና መወዳደር የሚደገፍ አይደለም ብለዋል። በዚህ ጉዳይ ዋሽንግተን ከሸሪኮቿና ከዓለም አቀፉ ማህበረሰብ ጋር በመሆን መሪዎችን ለማሳመን በከፍተኛ ደረጃ እየተንቀሳቀሰች መሆኗንም ቶማስ ግሪንፊልድ ተናግረዋል። ዲሞክራሲ ያበብ ዘንድ ህዝቦች ሽግግር ይሻሉ በማለት የተናገሩት ባለሥልጣኗ እውነተኛና ለህዝብ የቆሙ መሪዎች ህዝቦቻቸውን ወደ ሽግግር ይመራሉ። ትክክለኛ ዲሞክራሲም የሚመነጨው መንግስታት የመሪዎች ለውጥ ሲያደርጉ ነው ብለዋል። በምሳሌም ብሩንዲን በመጥቀስ ፕሬዚዳንቱ ህገ መንግስቱ ከሚፈቅድላቸው የጊዜ ገደብ አልፈው እንዲቀጥሉ የተወሰነበትን ሁኔታ እናያለን ብለዋል። ስለሆነም ፕሬዚዳንት ካቢላ ህገ መንግስቱን እንዲያከብሩ ያለመሰልቸት እየጣርን እንገኛለን ብለው ሩዋንዳ ውስጥም የፕሬዝደንት ካጋሜን የስልጣን ዘመን ለማራዘም ተብሎ የተላለፈው ውሳኔ ዩናይትድ ስቴትስን እንዳላስደሰተ ገልጠዋል። በተባበሩት መንግስታት ድርጅት ሪፖርት መሰረት አንድ ሚሊዮን 250 ሺህ ሰዎች በየአመቱ ከመኪና ግጭት ጋር በተያያዘ ይሞታሉ። ሊሳ ሽላይን ለቪኦኤ ከጄኔቭ እንደዘገበችው የአለሙ ድርጅት የጎዳና ላይ ደህንነትን ለማስጠበቅ የወሰዳቸው እርምጃዎች ብዙ ሚሊዮን ህይወት ማትረፍ እንደሚያስችል ይገልጣል። ሰለሞን ክፍሌ ያቀርበዋል። የአውሮፓ የተባበሩት መንግስታት ኮሚሽን ሪፖርት የጎዳና ላይ ግጭቶች ዕድሜያቸው ከ15 እስከ 29 ያሉ ሰዎችን ህይወት ከሚቀጥፉ አደጋዎች ዋነኛው መሆኑን ይጠቁማል። የመንገድና የተሽከርካሪ ደህንነት መመዘኛዎችን የሚቆጣጠረው ኮሚሽን ጨምሮ እንደገለጸው ከሆነ በአደጋው ሕይወታቸው ከሚያልፈው 1 ሚሊዮን 250 ሺህ ሰዎች በተጨማሪ በየዓመቱ ከ20 እስከ 50 ሚሊዮን የሚሆኑ ጉዳት ይደርስባቸዋል። ምንም እንኳ በዓለም ላይ በጠቅላላው ካሉ ተሽከርካሪዎች 54 ከመቶውን ብቻ ቢይዙም ከሚሞቱት 1 ሚሊዮን 250 ሺህ ሰዎች 90 ከመቶ ደግሞ አነስተኛና መካከለኛ ገቢ ያላቸው ሀገሮች ናቸው። 43 ከመቶ ያህሉ የመኪና አደጋ ሰለባዎች ደግሞ የአፍሪካ መሆናቸውን ሪፖርቱ ያስረዳል። የተባበሩት መንግሥታት የኢኮኖሚ ኮሚሽን ዋና ጸሐፊ ክሪስቲያን ፍሪስ ባህ እንደተናገሩት በእነዚህ የትራፊክ አደጋዎች የሚደርሱ የሕይወት ህልፈቶችና የአካል ጉዳቶች ለቤተሰብ መሪር ሐዘንን፣ በአጠቃላይ ማኅበረሰቡ ላይ ደግሞ ከባድ የኢኮኖሚ ጥፋት ያደርሳሉ። ክፉኛ የተጎዱትን ለማከምና ወደፊትም መሥራት ለማይችሉ ወጪያቸውን የሚከፍለው ማኅበረሰቡ እንደሆነም ዋና ጸሐፊው አስረድተዋል። ግጭቶችን ማስወገድ የሚቻሉባቸው መንገዶች የሚታወቁ ናቸው። የመኪና ኢንዱስትሪም የአሽከርካሪዎችና ተሳፋሪዎችን ደህንነት ማስጠበቅ ይችላል። አምራቾች የደህንነት ማስጠበቂያ መሳሪያዎችን ለአውሮፓና ሰሜን አሜሪካ ላሉ የበለጸጉ አገሮች ለሚሸጧቸው መኪናዎች ላይ ሁሉ ይገጥማሉ ሲሉም ያብራራሉ የእነዚያኑ አይነት መኪኖች ለአፍሪካና ላቲን አሜሪካ ሀገሮች ሲሸጡ ግን የአደጋ መከላከያ መሳሪያዎቹን ይነቅሉና ያወጣሉ፣ ጥንካሬያቸውን ይቀንሱታል። በአጠቃላይ ለታዳጊ አገሮች የሚያመርቷቸውን መኪኖች አውሮፓ ጎዳናዎች ላይ የሚታዩትን የመሰሉ ግን ርካሾቹን ነው። በእነዚያ ድኩም መኪኖች የሚጓዙ ሰዎች ግጭት ሲደርስባቸው ይሞታሉ። የአውሮፓ ኢኮኖሚ ኮሚሽን ዋና ጸሐፊ ክሪስቲያን ፍሪስ ባህ በመጨረሻም መኪና አምራቾች በተሽከርካሪዎች ላይ ሁሉ ቁልፍ ሕይወት አዳኝ የአደጋ መከላከያ መሣሪያዎችን በአነስተኛ ወጪ ሊገጥሙ ይችላሉ ባሉን ፍሬንና ቀበቶ አጠቃላይ ወጪ ከሁለት መቶ የአሜሪካ ዶላር በታች ናቸው ሲሉም አብራርተዋል። ሶሪያ ውስጥ በሩሲያ የአየር ጥቃት የሚታገዙ የመንግሥቱ ኃይሎች በአሌፖ ከተማ ባሉ ሽምቅ ተዋጊዎች ላይ ጦርነት ለማካሄድ ባቀዱበት በአሁኑ ወቅት የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ሶሪያ ውስጥ ስላለው የሰብአዊ እርዳታ ይዞታ ዛሬ ረቡዕ ዝግ ውይይት እያካሄደ መሆኑ ተሰማ። የሚካሄደው ኦፐሬሽን የከተማይቱን ብዙ ሺህ ሕዝብ ወደ ቱርክ ድንበር እንዲሸሽ ያደረገ ሲሆን በክልሉ የሰብአዊ ቀውስ እንዳይደርስ የተባበሩት መንግስታት ድርጅትና አንዳንድ የረድኤት አቅራቢ ድርጅቶች ስጋት እንዳለባቸው ታውቋል። ዋና መስሪያ ቤቱ ሎንዶን የሆነው የሶሪያው የሰብአዊ መብት ተከራካሪ ቡድን በዛሬው ቀን እንዳስታወቀው ከሆነ ኦፕሬሽኑ ከተጀመረ ወዲህ እንኳ 100 ሲቪሎችን ጨምሮ ቢያንስ 500 ሰዎች ሞተዋል። ትናንት ማክሰኞ በተባበሩት መንግስታት ድርጅት የረድኤት ዋና ክፍል ኃላፊ ስቲፈን ኦብራይን አሌፖ ውስጥ ያለ ሁኔታ በእጅጉ እንዳሳሰባቸውና ጦርነቱም የሰብአዊ እርዳታ አቅርቦቱን ምንኛ እንደጎዳው መናገራቸው አይዘነጋም። ትላንት ማታ በኒው ሃምሽር የተካሄደውን የቅድሚያ ፕሬዚደንታዊ ምርጫ ውድድር በሪፐብሊካኖቹ በኩል ቢሊዮኔር ዶናልድ ትራምፕ በዲሞክራቶቹ በኩል ደግሞ ሶሻል ዲሞክራቱ በርኒ ሳንደርስ ማሸነፋቸው ታውቋል። በዚሁ መሠረት ሳንደርስ ከ89 በመቶ ድምፅ ሰጪዎች 60 በመቶ ሲያገኙ ሂላሪ ክሊንተን ደግሞ በ38 ከመቶ ድምፅ በሁለተኝነት ተከትለዋል። ዶናልድ ትራምፕም ተመሳሳይ በሆነ የድምፅ ብልጫ ነው ይዘውት የቆዩትን ቀዳሚ ስፍራ ያስከበሩት። ትራምፕ በአዮዋው ምርጫ መሸነፋቸው ግን አይዘነጋም። በሌላ ቅርብ በሆነ ውጤት መሠረት የኦሃዮ ገዢ ጆን ኬሲች ዶናልድ ትራምፕን በ16 በመቶ ድምፅ በሁለተኝነት ተከትለዋል። መጽሔት ዝርዝር ይኖረዋል። በዚሁ የሰዓቱን ዜና እናበቃለን። አድማጮች ከሁለተኛው አጋማሽ ቅንብሮቻችን የአንደኛውን ለቅምሻ ሱዳን ወይንም ኬንያ ሊረዳኝ ከሚችለው በላይ በቅርበት በማንነት ኤርትራውያን ይቀርቡኛል። ይህንን ደግሞ ከኤርትራ ሕዝብ አይቼዋለሁ። ስለዚህ ኢትዮጵያውያን ሊረዱ የሚገባው ይሄ ትግል የኛ ትግል ነው፣ ኤርትራውያን ትግል አይደለም። ይሄ የኛ ትግል፣ ይህን ትግል ከዳር ማድረስ የእኛ ስራ ነው። ይህን ትግል ደግሞ ከዳር የምናደርሰው ከኢትዮጵያ ሕዝብ ጋር ሆነን በመታገል የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ናቸው የተደመጡት። በዲሞክራሲ በተግባር የዛሬ ፕሮግራም ነው፣ ጠብቋቸው። አሁን የዕለቱ አብይ ርዕስ በኢትዮጵያ ወቅታዊ የፖለቲካ ጉዳዮች ላይ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የተሰጠ ምላሽ ነው። የምሽቱ አብይ ርዕስ ትኩረት ዋሽንግተን ዲሲንና አካባቢያውን ጨምሮ ከተለያዩ የዩናይትድ ስቴትስ ግዛቶች የመጡ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን ከትላንት በስቲያ ሰኞ በሚኒስቴር መስሪያ ቤቱ ደጃፍ ያካሄዱትን የተቃውሞ ሰልፍ ተከትሎ የተነሱ ጥያቄዎች ናቸው። የተቃውሞ ሰልፉን በዘገብንበት ወቅት እንዳስታወቅ ነው ሰልፈኞቹ በሰልፉ ወቅት ካነሷቸውና ለውጭ ጉዳይ ሚኒስትር ጆን ኬሪ በጻፉት ደብዳቤ ካቀረቧቸው ጥያቄዎች ለአንዱ የተሰጠውን ምላሽ ያካተተውን የዚህን ዘገባ ዝርዝር አሉላ ከበዳ ይዞ ቀርቧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ኬርቢ በትላንቱ መደበኛ ጋዜጣዊ መግለጫቸው በተለይ የኢትዮጵያን ወቅታዊ ሁኔታ አስመልክቶ ለቀረበላቸው ጥያቄ ሰፋ ያለ ዝርዝር ያካተተ ምላሽ ነው የሰጡት። ከተለያዩ የዩናይትድ ስቴትስ ግዛቶች የመጡ ኢትዮጵያውያን አሜሪካውያን ባለፈው ሰኞ በውጭ ጉዳይ ሚኒስቴር ደጃፍ ባካሄዱት የተቃውሞ ሰልፍ በኦሮሚያ ክልል የተለያዩ አካባቢዎች በተካሄዱ የተቃውሞ እንቅስቃሴዎች ወቅት የተገደሉ ሰዎች ጉዳይ በገለልተኛ ወገን እንዲጣራ የኦባማ አስተዳደር በኢትዮጵያ መንግስት ላይ ግፊት ማድረግ አለበት ሲሉ ጠይቀዋል። ዩናይትድ ስቴትስ ቀውሱ በገለልተኛ ወገን መጣራት አለበት በሚለው ታምናለች ወይ በሚል ለቀረበላቸው ጥያቄም ሲመልሱ ልነግራችሁ የምሻው ይህንን ነው ሲሉ ነው ኪርቢ የተንደረደሩት። በተለይ በቅርቡ የተካሄዱትንና በጸጥታ ኃይሎችና በሰልፈኞቹ መካከል በተቀሰቀሱ ብጥብጦች ያዘሉ ወደ ከፉ ግጭቶች የሚያመሩ መጠነ ሰፊ የተቃውሞ እንቅስቃሴዎች ዙሪያ በኦሮሚያ ያለው ሁኔታ በግልጽ አሳስቦናል፣ አሁንም እያሳሰበን ይገኛል ነው ያሉት። መንግስት የወሰደው የኃይል እርምጃ ለብዙዎች ሞት፣ የፖለቲካ ፓርቲ መሪዎችንና ጋዜጠኞችን ጨምሮም ለብዙዎች መታሰር ምክንያት ሆኗል። እናም አሳስቦናል ነው ያሉት። ያደረብንን ስጋት በይፋም ለብቻም ከኢትዮጵያ መንግስት ጋር አንስተናል። የፖሊስ ኃይሎችንና የአካባቢ ባለሥልጣናትን ጨምሮ የሰው ሕይወት መጥፋቱ ፈጽሞ አላስፈላጊ መሆኑ ላይ የወል የሆነ እምነት አለ። በዩናይት ስቴትስ የውጭ ጉዳይ ሚኒስትር የዲሞክራሲ የሰብአዊ ጉዳዮችና የሰራተኞች ጉዳይ ረዳት የውጭ ጉዳይ ሚኒስትር ታም ማሊያኖስኪ ባለፈው ወር አዲስ አበባ ላይ ለተካሄደው የአፍሪካ ሕብረት ጉባኤ የዩናይት ስቴትስ ልኡካንን ይዘው በሄዱበት ወቅት ከኢትዮጵያ መንግስት መሪዎችና ከኦሮሞ ማህበረሰብ አባላት ጋር መነጋገራቸውን ሚስተር ኪብሪ ኪርቢ አስታውሰዋል። there ከማህበረሰቡ አባላት በተለይም ከወጣት የማህበረሰብ አባላት ጋር የተሻለ መግባባት የመኖርና እንዲሁም የተቃውሞ ሰልፎቹና አብይ መንሴዎቹ ከስር መሰረቱ መረዳትና ተገቢውን ትኩረት የመስጠት አስፈላጊነትን አስመልክቶ አጠቃላይ መግባባት ላይ ደርሰናል። የተቃውሞ ሰልፎቹ ከከተሞች የማስፋፊያ እቅድ በላይ ጉዳይ መሆናቸውን ሁላችንም እንግባባለን ብለን እናምናለን፣ ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ አክለውም የኢትዮጵያ መንግሥት ባለፈው ጥር ወር መጀመሪያ ማስተር ፕላን በሚለው የእንግሊዝኛ አጠራሩ በስፋት የታወቀ የሚመስለውን ያን የቀደመ የአዲስ አበባና የኦሮሚያ ከተሞች ማስፋፊያ እቅዱን ለመሰረዝ ይፋ ያደረገበትን የመጀመሪያ አስፈላጊ እርምጃ ነው ያሉት። የቅዋሜ ድምጾች ዛሬ የሚታፈናሉ ዛሬም ሰዎች ይታሰራሉ የሚለውን ክስ አስመልክቶም ሚስተር ኪርቢ ኢትዮጵያ ውስጥ ነፃና ገለልተኛ ድምፆች መታፈናቸው ናቸው በዚህም ሳቢያ ሰዎች ለእስር መዳረጋቸው የሚያሳስባቸው መሆኑን አመልክተው የፖለቲካ ቅሬታዎችንና የተቃውሞ ወይም ተቃውሞዎችን ለመፍታት በእጅጉ በሚያስፈልገው የህዝብ ቀና ሀሳብ አመንጭነት ላይ የብረታ አሉታዊ ጫና ያሳድራል ሲሉ አሳስበዋል። የተቃውሞ ድምፆችን ከማፈን እንዲታቀብ የተለያዩ ማኅበረሰብ ክፍሎች በሰላማዊ መንገድ የመሰብሰብ የመጻፍና ሐሳብን በነፃ የመግለጽን ጨምሮ በሕገ መንግሥት ለታቀፉ የዜጎች ሁሉ መብቶች ጥበቃ እንዲያደርግ ለኢትዮጵያ መንግሥት ያቀረብነውን ጥሪ በአጽንኦት እናሰማለን። የውጭ ጉዳይ ሚኒስትር ቃል አቀባይ ጆን ኬርቢ ከትላንት በስቲያ ሰኙ ከተለያዩ የዩናይት ስቴትስ ግዛቶች የመጡ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን በዩናይት ስቴትስ የውጭ ጉዳይ ሚኒስትር ደጃፍ ባካሄዱት የተቃውሞ ሰልፍና ለውጭ ጉዳይ ሚኒስትር ጆን ኬሪ የጻፉትን ደብዳቤ ተንተርሰው ሰልፈኞቹ ላነሷቸው ጥያቄዎች የሰጡትን ምላሽ ነበር የተከታተላችሁት፣ አድማጮች። በሌላ የኦሮሚያ ነክ ዘገባ በጉጂ ዞን ጉሮ ዶላ ወረዳ ሴሬንሳር ከተማ ውስጥ ዛሬ የአካባቢው ነዋሪዎች ሰላማዊ ሰልፍ መውጣታቸውን ነዋሪዎቹ ይናገራሉ። ለኦሮምኛ ክፍል ባልደረባችን ቱጁቤ ኩሳ የተናገሩት አንድ የአካባቢው ነዋሪ እንዲህ ይላሉ። አኩመ ቤከሙ ሀለ የሮ ማ ብያት ናኖ ኦሮሚያ ሳ ሩ ሞቱማን ገብሮን ሳ እንዳላጋሩ ከና ወልቀበቴ እንደሚታወቀው በአሁኑ ጊዜ ጨቋኝ አገዛዝ በኦሮሚያ እየሰራ ያለውን አስመልክቶ ለሞቱት ወገኖች ካሳ ይከፈል፣ የታሰሩት ይፈቱ፣ እስራትና ግድያ ይውቁውም፣ በጉጅ ዞን እየተካሄደ ያለው የማዕደን ብዝበዛም ይቁውም ነው ያሉት ነዋሪዎች ከመፈክሮች ወይም ለመፈክሮች ያሰሟቸውን ሲገልጡ ነዋሪዎቹ እንደገለጡትም ሼህ አላሙዲን መብታችንን ገዝተው ከፍተኛ ችግር እየደረሰብን ስለሆነ ከአካባቢያችን ይውጡ ማለታቸውን ገልጠዋል። ሰልፍ የሀገር ሽማግሌዎች በተገኙበት በምርቃት በሰላም መጠናቀቁንም የአካባቢው ነዋሪ አመልክተዋል። በደረሰው የተካሄደውን ሰላማዊ ሰልፍ ሁኔታ ከመንግስት በኩል ለመስማት ወደ ጎሮ ዶላ የኦፒዲዮ ጽህፈት ቤት ኃላፊ አቶ ገመዳ ዋሬ ደውላ ነበር ቱጅቤ ሰረንሰር ነገሩ ወረዳችን ስር ነው። ነገር ግን መረጃው እስካሁን አልደረሰንም። እንዴት እንዳልሰማንም አንድም አልሰማንም ነው ያሉት። ምናልባት ሌላ አካል መረጃ ከደረሰው እስካሁን የደረሰን ነገር ግን የለም ነበር ያሉት የወረዳው ኃላፊ በሌላ በኩል ደግሞ በምስራቅ ሐረርጌ ዶባ ወረዳ በምስራቅ ችፍራ ከተማ የተቃውሞ ሰልፍ መካሄዱን ነዋሪዎቹ አመልክተዋል። ሰልፉ በመንግስት ኃይሎች መበተኑንና ወታደሮቹ ድብደባ የተፈጸመባቸው መሆኑን የተናገሩት እነኚሁ ነዋሪዎች ሕዝቡ በገፍ ወይም በብዛት መታሰሩን ተናግረዋል። ነዋሪዎች ድብደባና እስራት ተፈጸመ ስላሉት ግን በመንግስት በኩል መልስ ለማግኘት የተደረገው ጥረት እስካሁን አልተሳካም። እንደተሳካ እናቀርባለን። ለዕለቱ በአብይነት የመረጥነውን ዜና ነበር ያደመጥነው፣ ቀጥሎ ዜናዎች ወደሚተነተኑበት ክፍለ ጊዜ እናልፋለን። በዓለም አቀፍ ለጋዦች የትኩረት መረጃ መዘርዘር ላይ ኢትዮጵያ በሦስተኛ ደረጃ መቀመጧን የአደጋ ስጋት ቅነሳ ስራ አመራር ኮሚሽነሩ ይፋ አድርገዋል። መንግሥት እስካሁን ድረስ በድርቁ ምክንያት እርዳታ ለሚፈልጉ ዜጎች ከስምንት ቢሊዮን ብር በላይ እንዳወጣም ተገልጧል። በሚቀጥሉት ሶስት ሳምንታት ዓለም አቀፍ ለጋሾች ለአስቸኳይ የምግብ እርዳታ ብቻ 245 ሚሊዮን ዶላር ድረስ ማውጣት እንዳለባቸው ተጠቅሷል። መለስካቸው አመሃ ነው ከአዲስ አበባ የዘገበልን። በኢትዮጵያ ብዙ ጊዜ ባልተለመደ ሁኔታ እጅግ ሰፊ በሆነ የሀገሪቱ ክፍል ሁለት ወቅታዊ ዝናቦች ባለመጣላቸው ከባድ ድርቅ ተከስቷል። አንዳንዶቹ እንደሚሉት የተከሰተው ድርቅ በሀገሪቱ ከአምሳ ዓመታት ወዲህ ታይቶ አይታወቅም። በዚህ ምክንያት የሰው ሕይወት እንደጠፋ እንስሳትም በአንዳንድ አካባቢዎች በብዛት እንደሞቱ የተዘገበ ቢሆንም የኢትዮጵያ መንግስት የሰው ሕይወት እስከዛሬ በድርቁ ምክንያት አላለፈም ሲል አጥብቆ ያስተባብላል። የድርቁን ጥቃት ለመከላከል የኢትዮጵያ መንግስት የወሰደውን እርምጃ በአገሪቱ ያሉ የእርዳታ ድርጅቶች አወድሰው፣ ዓለም አቀፉ ለጋሽ ድርጅቶች ግን ለኢትዮጵያው ድርቅ በቂ ትኩረት እንዳልሰጡ ሲወተውቱ ቆይተዋል። የኢትዮጵያ የአደጋ ስጋት ቅነሳ ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳም በዚህ ይስማማሉ። ከቅርብ ጊዜ ወዲህ ግን ሁኔታው ተለውጧል ነው የሚሉት። ኢትዮጵያ ፕራዮሪቲ ውስጥ የገባች ሀገር አልነበረችም። የኋላ ኋላ ግን መንግስትን ባደረገው ጥረት ኢትዮጵያ ትኩረት እያገኘች መታለች። ባለፈውን ጀኔቭ ላይ በነበረው አጠቃላይ አለም አቀፍ አፒል ላይ ኢትዮጵያ እንግዲህ በሶስተኛ ደረጃ ነው የተቀመጠችው። ከሶሪያ ከየመን ቀጥላ ሶስተኛ ደረጃ ላይ የተቀመጠች ሀገር ናት። ስለዚህ ከዛም ባሻገር የተለያዩ ሀገሮች የተለያዩ የተባበሩት መንግስታት ድርጅት በይነ መንግስታት አካላት የሆኑት የተረዱ መጥተዋል። አሁን ኮሚሽነሩ እንደሚሉት መንግስት የዜጎቹን የህይወት ደህንነት ከመጠበቅ ኃላፊነቱ በመነሳትና የዓለም አቀፍ ለጋሽ ማህበረሰብም ለተፈጠረው ድርቅ በቂ ትኩረት ስለነፈገው ጭምር እስከ ዛሬ ድረስ እርዳታ ለማቅረብ ያወጣው ወጪ ከፍተኛ ነው። ይህንን ድርቅ ከመቋቋም አኳያ ጥረት ማድረግ የጀመረው ከባለፈው ሐምሌ 2007 ጀምሮ ነው። ስለዚህ 2015 በነጮች አቆጣጠር እስከ ታህሳስ መጨረሻ የነበረውን ስንወስድ መንግስት ከራሱ በጀት 275 ሚሊዮን ዶላር ነው ወጪ ያደረገው። 2016 በፈረንጆቹ ከጃንዋሪ 1 ጀምሮ ደግሞ 109 ነው። በድምሩ 380 ሚሊዮን ዶላር አካባቢ ነው። ይህ ማለት 8 ቢሊዮን የኢትዮጵያ ብር ነው። ለዚህ ግዙፍ ገንዘብ ነው። ወደፊትም አስር ነጥብ ሁለት ሚሊዮን ለሚሆኑ ኢትዮጵያውያን የዕለት ደራሽ እርዳታን ጨምሮ ለሌሎች የእርዳታ ቁሳቁሶች ከዓለም አቀፉ ማህበረሰብ ብዙ እንደሚጠበቅ አቶ መትኩ በግልጽ ተናግረዋል። ቁጥሩ እንግዲህ አስር ነጥብ ሁለት ሚሊዮን ነው። ባለፈው ታኅሳስ 1 2008 በኛ አቆጣጠር ይፋረግ ነው። ለዚህ እንግዲህ አስር ነጥብ ሁለት ሚሊዮን እርዳታ ለሚፈልግ ህዝባችን እርዳታ ለማቅረብ አንድ ነጥብ አራት ቢሊዮን ዶላር ነው የሚያስፈልገው እጅግ ግዙፍ ገንዘብ ነው። ስለዚህ ይህንን ገንዘብ በተመለከተ ከለጋሾች ብዙ ይጠበቃል። ይህን በተመለከተ በዛሬ ዕለት የተለያዩ ዓለም አቀፍ መገናኛ ብዙሃን እንደዘገቡት ዓለም አቀፉ ማህበረሰብ አሁን በኢትዮጵያ ውስጥ ያለውን ሁኔታ መሰረት በማድረግ በሶስት ሳምንታት ጊዜ ውስጥ ለአስቸኳይ የምግብ እርዳታ ብቻ የሚውል ሁለት መቶ አርባ አምስት ሚሊዮን የአሜሪካ ዶላር ያስፈልጋል። ይህ ተግባራዊ ካልሆነ የሚዘገንን ጥፋት ሊከተል እንደሚችልም ዘገባዎቹ ያስጠነቅቃሉ። ኮሚሽነር ምትኩ ካሳም በበኩላቸው የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ባለፈው ወር መጨረሻ ሳምንት አዲስ አበባ ተገኝተው ከመንግስትና ከለጋሾች ጋር ባደረጉት ውይይት ኢትዮጵያ በብዙ ምክንያቶች ልትረዳ ይገባታል ሲሉ እንዳስገነዘቡ ያስታውሳሉ። ሶስት አንኳር ጉዳዮች ነው ያነሱት። አንደኛ ኢትዮጵያ በአፍሪካ ቀንድ ያላትን ሚና፣ ሰላም በማስጠበቅ ረገድ፣ የፖለቲካ መረጋጋት በማረጋገጥ ረገድ ያላት ሚና ሁለታ ደግሞ የጎረቤት ሀገሮችን ስደተኞች ሆስት በማድረግ በአሁኑ ሰዓት ወደ ሰባት መቶ ሰላሳ ሺህ አካባቢ ስደተኞች አሉ። ከዛም ባሻገር የኢኮኖሚ እድገቷን ከማስቀጠል አኳያ የዓለም አቀፍ ሕብረተሰብ ትኩረት ሊሰጣት ይገባል የሚል መልእክት ነው ያስተላለፉት። ከዛም ባለፈ ቀጣይ ጥረት እንደሚያደርጉም ተናግረዋል። በዛ ስብሰባ ላይ ደግሞ የተሳታፊ የነበሩ የአሜሪካ፣ የአውሮፓ ኮሚሽን ና ሌሎች የለጋሽ ሀገሮች አምባሳደሮችም ስለነበሩ ሁሉም በሚያስማማ አግባብ ኢትዮጵያ ትኮል ሊሰጣት ይገባል የሚል ነገር ነው ያለው። ይህ እንግዲህ በቀጣይነት ከለጋሽ ሀገሮች የምናደርገውን የምናገኘውን ድጋፍ የሚያጠናክር ይሆናል። አቶ ምትኩካሳ ጨምረው እንደገለጹት ከዚህ ከጠቀሱት የመንግስታቱ ድርጅት ዋና ጸሐፊ ከመንግስት ከለጋሽ ሀገሮችና ድርጅቶች ጋር ያካሄዱትን ስብሰባ ተከትሎ የዩናይትድ ስቴትስ መንግስት ወደ 97 ሚሊዮን ዶላር የኦስትሪያ መንግስት ሰባት ሚሊዮን ዩሮ እንደሰጡና ሌሎችም ተመሳሳይ እርምጃ ለመውሰድ ቃል እንደገቡ ገልጸዋል። የተለያዩ ዓለም አቀፍ መገናኛ ብዙኃን ዘገባዎች ግን እስከዛሬ ድረስ ከሚጠበቀው 1.4 ቢሊዮን ዶላር ግማሹ ያህልም እንዳልተገኘ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ሁለተኛው የመጽሔት ርዕስ ላይ ደርሰናል አድማጮች። ግሎባል ቢዝነስ ሪስክ ኮንሰልተንሲ ኮንትሮል ሪስክ ማለትም ንግድን ሊያጋጥሙ የሚችሉ ችግሮችን የሚጠቁም ዓለም አቀፍ ተቋም በያዝኑ ዓመት 2016 አሸባሪነት፣ ሙስና፣ በፍትሐዊ ፍርድ ስርጸት ጉድለትና በመጪው አጠቃላይ ምርጫ ምክንያት የኬንያ ንግድ ችግሮች ሊገጥሙት እንደሚችል ገልጿል። ተቋሙ ዛሬ ናይሮቢ ውስጥ ነው በ2016 የኬንያን ንግድ ሊገጥሙ ስለሚችሉ ችግሮች ጥቆማውን ይፋ ያደረገው። የቪኦኤዋ ጂል ክሬግ ተከታትላለች፣ ትዝታ በላቸው ታቀርበዋለች። ግሎባል ቢዝነስ ሪስክ ኮንሰልተንሲ ኮንትሮል ሪስክ ማለትም ንግድን ሊያጋጥሙ የሚችሉ ችግሮችን የሚጠቁመው ዓለም አቀፍ ተቋም በ2016 ሪፖርቱ ያወጣው የግልና የሕዝባዊ ድርጅቶች ንግዶችን ሊያጋጥሙ የሚችሉ ዓለም አቀፍ ችግሮችን ለይቶ በማውጣት ነው። የተቋሙ የምስራቅ አፍሪቃ የንግድ ገምጋሚ ፖል ጋብርኤል ምስራቅ አፍሪቃ በአሸባሪነት እየተጠቃ ነው የሚለው ግምት ወይንም አመለካከት የክልሉን የንግድ ማህበረሰቦች ማለትም ኢኮኖሚ በአሉታዊ እያጠለመ ነው ይላሉ። የሆነ ሆኖ በተለያዩ የኬንያ ግዛቶች ውስጥ ያለው ሁኔታ በግል አይታወቅም። ለምሳሌ ናይሮቢ ውስጥ የሚገኝ ኩባንያ ሊኖር ይችላል። ያ ኩባንያ ደግሞ ሶማሊያን በሚያዋስኑ አካባቢዎች እንዳለው አይነት ለአደጋ ላይጋለጥ ይችላል። ሆኖም የውጭ መዋዕለ ነዋይ አፍሳሽ ወይም ነጋዴ ይህን ለይቶ አያውቅም። የሆነ ሆኖ አሸባሪ ድርጅቶች የጥቃት ዘዴያቸውን ሲቀይሩ ያለው አመለካከትም እንደሚለወጥ ጋብርኤል በአጽንኦት ይናገራሉ። just because those እነዚህ የሽብር ቡድኖች በትልቁ የምስራቅ አፍሪካ የምጣኔ ሀብት መናኸሪያዎች ውስጥ ስለማይንቀሳቀሱ ብቻ ተጠናክረው ይህንንም አካባቢ አያጠቁም ማለት አይደለም። ንግዶችን ሊያጋጥሙ የሚችሉ አደጋዎችን የሚገመግመው ተቋም የኮንትሮል ሪስክ ባለሙያ በኬንያ ሊካሄድ የታቀደውን የ2017 ምርጫ ምክንያት በማድረግ ጸረ ሙስናን የተመለከቱ ንግግሮችም በብዛት መሰማት ጀምረዋል። እናም ማናቸውም ጸረ ሙስና ሕጎችን ገቢራዊ የማድረግ እርምጃ ፖለቲካዊ ምክንያት እንደሚኖራቸው ይገመታል ይላሉ። ፕሬዚደንትስ ጸረ ሙስና ንግግር በማሰማት ብዙ ፖለቲከኞች እንዲሁም ፕሬዚደንቶች ተመርጠዋል። በሌላ በኩል ግን እነዚያ በንግዱና በፖለቲካው ዙሪያ የሚታዩ ሙስናን የማጥፋት ፍላጎቶች እንደ ተፈለገው ሂደት እንደማያሳዩና ያዘገሙ መሆናቸው ይስተዋላል። በተቋሙ ዘገባ መሰረት ዓለም አቀፍ ንግድን የገጠሙ አደጋዎች አሸባሪነት፣ ሶሪያ ውስጥ የሰፈነው ቀውስ ኢንተርኔትን በመጠቀም የሚፈጸሙ ወንጀሎችና የአውሮፓ ሕብረት መጪው ዕድል በእርግጠኝነት ያለመታወቁ ናቸው ተብሏል። ወደ መጨረሻዊ ትንታኔ ርዕስ እናልፋለን። ሪፑብሊካዊው ዶናልድ ትራምፕ እና ዲሞክራቱ በርኒ ሳንደርስ ትናንት ኒውሃምሻር ክፍለ ግዛት በተካሄደ የፕሬዝዳንታዊ ውድድር ቅድመ ምርጫ ላይ አሸናፊዎች ሆነዋል። የትናንቱ ምርጫ ውጤት ለወደፊቱ የውድድራቸው ይዘት ፈር ቀዳጅ ተደርጎም ታይቷል። ከዶናልድ ትራምፕ ቀጥለው ሁለተኛነትን ቦታ የያዙት ሪፑብሊካዊው የኦሃዮ አስተዳዳሪ ጆን ካሲክ ናቸው። የአሜሪካ ድምጽ ራዲዮ ብሔራዊ ዘጋቢ ጂም መሎን ከማንቸስተር ኦሃዮ የላከውን ዘገባ አዳነች ፍሳዬ ታቀርባለች። ሪፑብሊካዊው ዶናልድ ትራምፕ ማሸነፋቸው ሲታወቅ ደስታቸውን ገልጸዋል። ዋው፣ በጣም ቆንጆ። አዮዋ ላይ በተካሄደው ቀዳሚ ምርጫ ሁለተኛ ሆኖ የነበሩት እንደ ልባቸው በመናገር የሚታወቁት ዶናልድ ትራምፕ ገና እናሸንፋለን ብለዋል። We are going to start winning again and we're going to win so much you are going to be so happy እንደገና ማሸነፍ እንጀምራለን፣ ብዙ ማሸነፋችን ይቀጥላል፣ እናንተም ደስ ይላችኋል። አሜሪካንን እንደገና ታላቅ እንድትሆን እናደርጋለን፣ ምናልባትም ከማንኛውም ጊዜ በበለጠ ታላቅ እንድትሆን ። ሁላችሁንም እወዳችኋለሁ። የኦሃዮ ክፍለ ግዛት አስተዳዳሪ የሆኑት ሪፑብሊካዊ ተወዳዳሪ ጆን ኪሲች የሁለተኛነት ቦታ መያዝ ግን ያልተጠበቀ ነበር። ይህ የምርጫ ዘመቻ እንደ ተራ ዘመቻ አድርገን የማናየውና የማጂክ አየር እየነፈሰበት ያለ ዘመቻ ነው። ይህ ለሁላችንም እድል የሚከፍት አድርገን እናየዋለን። ማለትም አሜሪካን ለመለወጥ ከግል ህይወታችን በላይ በሆነ ተግባር ውስጥ መግባት ይኖርብናል። የቬርመንት ክፍለ ግዛትን ወክለው የህግ መወሰኛ ምክር ቤት አባል የሆኑት ዴሞክራት ተወዳዳሪ በርኒ ሳንደርስ ደግሞ ሂለሪ ክሊንተንን በብዙ ቁጥር አሸንፈዋል። የታላቁ አገራችን መንግስት እፍኝ ለማይሞሉት ሀብታም የምርጫ ገንዘብ አውጪዎችና ተጽዕኖ ለማሳደር ሲል ገንዘብ የሚሰጠው ድርጅት ብቻ ሳትሆን የሁሉም ህዝባችን ናት። ሂለሪ ክሊንተን ደግሞ ደጋፊዎቻቸው ሌሎች የቅድሚያ ምርጫ ወደሚካሄድባቸው አካባቢዎች አሻግረው እንዲያዩ መክረዋል። እኛ እዚህ የመጣነው በእናንተ ምክንያት ነው። ዋና ተወዳዳሪ ለመሆንና በአጠቃላይ ምርጫውን የምናሸንፈውም በእናንተ ምክንያት ነው። አመሰግናችኋለሁ፣ ነበር ያሉት። በኒው ሃምሸሩ ምርጫ ዶናልድ ትራምፕን ከመረጡት መካከል አንዱ ማይክ ሜልዞን እንዴት እንደሚመለከቷቸው ገልጸዋል። ዋናው ወጋ አጥባቂ አይደሉም፣ ይሁንና በልባቸው ሀገሪቱን ይወዳሉ፣ ሚዲያውንም ሊመቱ ይችላሉ። የበርኒ ሳንደርስ ደጋፊ ብራድ ጆንሰን ደግሞ ዓለም እሳቸውን መውደዱ አይቀርም፣ ከጎንህ የሚቆም መሪ መኖሩ ለአሜሪካ ጠቃሚ ነው። ኦስካር ቪላኩስ በበኩላቸው የሂለሪ ክሊንተን ደጋፊ ናቸው። ሁለቱም ዲሞክራቶች ታላላቅ ተወዳዳሪዎች ናቸው። ይሁንና ሂለሪ የበለጠ የስራ ልምድ አላቸው። በኒው ሃምሽር ከፍተኛ ድምፅ ያገኙት ተወዳዳሪዎች አሁን ቀጣዮቹ ምርጫዎች ወደሚካሄዱባቸው ደቡብ ካሮላይናና ኔቫዳ ያመራሉ። ወደ ወደኋላ የቀሩት ሪፑብሊካውያን ግን የውድድሩን ጉዳይ መገምገም ይኖርባቸዋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት አስተናጋጆች ሰለሞን ክፍሌ እና አዲሱ አበበነን እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን አርዕስ ዜና እናስታውሳለን። የአልሻባብ ነውጠኛዎች የአፍቃሬ ህብረት ወታደሮችን ተመስለው ሊቀርቡና ጥቃት ሊፈጽሙ ማቀዳቸውን ሶማሊያ የሚገኘው የአፍሪካ ህብረት ሰራዊት አስጠንቅቋል ሶማሊያ የሚገኘው የአፍሪካ ህብረት ሚሽን አሚሶም በማስጠንቀቂያው እንዳመለከተው የአልሻባብ አማጽያን የሚሽኑ ሰራዊት የሚጠቀምበትን መለያ ወይም ዩኒፎርም አጥልቀውን በአፍሪካ ህብረትና በሶማሊያ ወታደሮች የተያዙ ስፍራዎችን ለማስለቀቅ ጥቃት የማካሄድ አላማ ይዘዋል የኡጋንዳ የደህንነት ኃይሎች የአገሪቱ ብሔራዊ ምርጫ እስከሚከናወንበት እስከሚቀጥለው ሳምንት ድረስ ለህዝባዊ ስብሰባና ለንግግር ነጻነት ህጋዊ ዋስትና እንዲሰጡ ሁማን ራይትስ ዎች አሳሰበ። ዋና ቢሮው ዩናይትድ ስቴትስ የሆነው የሰብአዊ መብት ተሟጋቹ ድርጅት ሁማን ራይትስ ዎች ዛሬ ረቡዕ ይፋ ባደረገው መግለጫ እንዳመለከተው ፕሬዚዳንት ዮዌሪ ሙሴቪኒ እንደገና መመረጣቸውን በሚቃወሙ ላይ ግልጽ ባልሆነ መንገድ ዛቻና ማስፈራሪያ መልእክት መተላለፉ ታውቋል። በግሬት ሌክስ አገሮች የሚመረጡ መሪዎች ህገ መንግስታዊ የጊዜ ገደቡን እንዲያከብሩ የፕሬዚዳንት ኦባማ አስተዳደር ከፍተኛ ዲፕሎማሲያዊ ጥረት እያደረገ መሆኑን በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ምክትል ሚኒስትር ሊንዳ ቶማስ ግሪንፊልድ አስጠነቀቁ አስታወቁ። ምክትል ሚኒስትሯ ከውጭ ጉዳይ መስሪያ ቤታቸው ሆነው ከአፍሪካ ጋዜጠኞች ጋር ባደረጉት የስልክ ውይይት ስልጣን ላይ ያሉ መሪዎች በያዙት ስልጣን ለመቆየት ሲሉ ህገ መንግስታቸው ከሚፈቅደው ውጪ ለሌላ ምርጫ መቅረብና መወዳደር የሚደገፍ አይደለም ብለዋል። ከዚህ አንጻር የፕሬዝዳንት ካቢላን እና የሩዋንዳውን ካጋሜን ጠቅሰዋል። አዲሱን ለዜናዎቹ አመሰግናለሁ። ዝግጅታችን ይቀጥላል። ወደ ሁለተኛው አጋማሽ ቅንብሮች እንሸጋገር ዲሞክራሲ በተግባር ነው። ቀዳሚው ዲሞክራሲ በተግባር ዛሬ ይዘው የቀረበው ሰለሞን ክፍል ያዘጋጁ የሁለተኛና የመጨረሻውን ክፍል ነው። ባለፈው ሳምንት ከአርበኞች ግንባር ሰባት ሊቀመንበር ዶክተር ብርሃኑ ነጋ ጋራ የጀመረውን ውይይት ማለት ነው። ዶክተር ብርሃኑ ነጋ በዛሬ ቆይታቸው ምክትላቸው የነበሩት አቶ ሞላ አስገዶም ከድተው ወደ ኢትዮጵያ በመግባታቸው በእንቅስቃሴው ላይ የደረሰ ጉዳት እንደሌለ ይናገራሉ። ድርጅታቸው ከኤርትራ መንግስት ተጠግቷል በሚል ከኢትዮጵያ ህዝብ የሚያስፈልገውን ድጋፍ ተነፍጓል ለሚሉ ወገኖችም መልስ አላቸው ዶክተር ብርሃኑ ዶክተር ብርሃኑ ነጋን ያወያየው እንዳልኩት የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ነው። ይቀጥላል። አርበኞች ግንቦት ሰባት የአንድነትና ዲሞክራሲ እንቅስቃሴ አሁን በትክክል ምን እየሰራ ነው? አንዳንድ እንቅስቃሴዎቹን ሊገልጹልን ይችላሉ? አርበኞች ግንቦት ሰባት አንድ አይነት እንቅስቃሴ ብቻ አለ የሚያደርገው? የተለያዩ እንቅስቃሴዎች ነው የሚያደርገው። እንዳልኩት አንዱ እንቅስቃሴያችን ይህ ስርዓት የቆመበትን የወታደራዊና የደህንነት ተቋማት መቋቋምና ማፍረስ መታገል ነው። በሱ መልክ የምናደርጋቸው እንቅስቃሴዎች አሉ። ሰለሞን እንደምትገምተው ይሄንን በሬድዮ በዝርዝር ልናወራው አንችልም። ከዛ በላይ ልል አንችልም። ከዛ ባሻገር ግን በዛ በኩል የምናደርጋቸው እንቅስቃሴዎች አሉ። ይህምንም በደንብ ልቤን ሞልቼ የምናገረው ነው። የወያኔ የደህንነትና የመከላከያ ተቋም ወያኔ እንድናምን እንደሚፈልገው ምንም የማይበግርና የማይሸነፍ ሳይሆን በምድር ላይም በደንብ እንዳየ ነው በደንብ የተጠናከረና የተቀናጀ ሊያፈርሰው የሚችልና በውስጡም ያለው የዚህ ተቋም አባላት በተለይ በከፍተኛ ደረጃ ካሉት ውጪ በታች ያሉት ኢትዮጵያዊ ጋር አብረው ይህንን ስርዓት በመጣል ለሚፈጠር ዴሞክራሲያዊ ስርዓት ተጠቃሚዎች ስለሚሆኑ ያን ያክል እስከ መጨረሻው ድረስ ይታገሉለታል ተብሎ የሚታመን አይደለም። ስለዚህ በዛ በኩል የምናደርገውን የማፈራረስ ስራ እንቀጥላለን። ከዛ ባሻገር ግን ቅድም እንዳልኩህ በህዝባዊ ቢተኝነት በሁሉም የሀገሪቱ ክፍል እናደራጃለን፣ እናታግላለን። በኢኮኖሚ ዙሪያ የሚደረጉ ማዕቀቦችና እንቅስቃሴዎች እናደርጋለን። በዲፕሎማሲያዊ ዘርፍ ባለፈው ጊዜ አውሮፓም ሄጄ እንዳደረግኩት አሁንም እንደማደርገው ይህን ስርዓት ካቆሙት ምሰሶዎች አንዱ በውጭ ሀገሮች የሚያገኘው እርዳታ እንደመሆኑ መጠን እሱን እርዳታ ስለገንዘብ ብቻ ሳይሆን የዲፕሎማሲና የፖለቲካ ድጋፍም እንደመሆኑ እሱንም መሸርሸር አሁን እያየን እንዳለ ነው። እሱንም መሸርሸር እና አዳከም አንዱ የትግላችን አካል ነው። በእነኚህ ሁሉ ዘርፎች ነው የምንንቀሳቀሰው። ወደ ኋላ ልውሰድዎ። በኤርትራ የሚገኙ አራት በትጥቅ ትግል የተሰማሩ ንቅናቄዎች ባለፈው ዓመት ጳጉሜን አንድ የጋራ ንቅናቄ መስርተዋል። በወቅቱ በምክትል ሊቀመንበርነት ተመርጠው የነበሩት አቶ ሞላ አስገዶም ወደ ኢትዮጵያ የተወሰኑ ተዋጊዎችን ይዞ መግባታቸው አይዘነጋም። ስለዚያ ሁኔታ ዛሬ ሊነግሩን የሚችሉት ካለ እርግጥ በወቅቱ ዘግበናል። አሁን አዲስ ነገር ካለ ብዬ ነው። አዲሱ ነገር በዛ ዙሪያ የምናደርጋቸው ስራዎች አልቆሙም፣ እየቀጠልን ነው። የሞላ መትጋት በአብዛኛው ከራሱ ችግሮች ጋር የተያያዙ ነገሮች እንደሆኑ ድርጅቱም በሰፊ የገለጸው ነገር ነው። ድርጅቱ በውስጡ ያለውን ሁኔታ መምሮ በጣም በተጠናከረ ሁኔታ ስራዎችን እየሰራ ነው። ከእኛም ጋር ከዚህ በፊት የጀመርነውን የጋራ ስራ በመቀጠል ዙሪያ ሰፋ ያሉ ውይይቶች እያደረግን ነው። ይሄ የሚቀር አይደለም። ሰለሞን፣ አንድ ነገር ግልጽ መሆን ያለበት ማንከዳ ማንጠፋ ሳይሆን የኢትዮጵያ ታጋዮች አብረው በጋራ መታገል እንዳለባቸው ከአሁን በኋላ ለጥያቄ ውስጥም የሚገባ አይደለም። ይሄ ያለው በምን መልክ ይህን ነገር በደንብ ውጤት በሚያመጣ መልክ እናደርገዋለን የሚል ነው። እሱን እያደረግን ነው። እነኝህን ውጤቶች ደግሞ በቅርብ ጊዜ የምናይ ይመስለኛል። ከመሆናቸው በፊት ከማውራት መጠበቅ ነው ይሻላል። ግን የአቶ ሞላና የሌሎች ለመንግስት እጅ መስጠት ትግላችሁን ምን ያህል ጎልቶታል? እኔ አጠናክሮታል ነው ምለው፣ አጠናክሮታል ነው ምለው። ለምንድን ነው እንደዚህ ይሄን ትግል በሚመለከት የዚህን ትግል ውጤትና መዳረሻ በሚመለከት ግልጽ የጠራና የማይነቃነቅ አቋም የሌላቸው ሰዎች ከአሁኑ እየተንጠባጠቡ ቢወድቁ ጥሩ ነው ለትግሉ ብዬ አስባለሁ። የበለጠ የጠራ ግልጽ የሆነ ምንም ውዥንብር የሌለው መስመር እየያዘ ሲሄድ በኋላም ለምንፈጥረው ስርዓት በኋላም እንዲኖር ለምንፈለገው የተረጋጋ ህብረተሰብ ጥሩ ነው ብዬ አስባለሁ። በትግሉ በጣም ከፍተኛ ሙቀት ውስጥ ባለበት ሁኔታ ከሚሆን አሁን በዚህ ዝግጅትና ይሄን እንቅስቃሴ በመጀመር ላይ እያለ እንዲህ አይነት ግልጽ አቋም የሌላቸውና ይሄ ትግል ምን እንደሆነ በደንብ ያልተረዱ ኃይሎች ሜዳውን እየለቀቁ የበለጠ የጠራ ግንዛቤ ያላቸው ሰዎች እየተቀላቀሉ ደግሞ የሆነ ያለው እሱ ነው። በጣም በሚገርም ደረጃ፣ በጣም አዳዲስ፣ በጣም ከዚህ በፊት የሌሉ አይነት ያልነበሩ አይነት የማህበረሰቡ ልሂቃንና ሪሊ በእውቀትም በምንም የዳበሩ ኢትዮጵያውያን ትግሉን እየተቀላቀሉ ያለበት በጣም ግልጽ መስመር እየያዘ ያለበት ሁኔታ ነው ያለው። ትግሉና ከነኛ አንጻር ሳየው እሰየው ነው። አሁን መሆኑ ጥሩ ነው፣ እየጠራ መሄዱ ጥሩ ነው የሚል እምነት አለኝ። ይሄ ማለት ምንም አንድ ርምጃም አይጎትትም ማለት አይደለም። ምናልባት በተወሰኑ ጊዜዎች ወደ ኋላ ሊያቆይህ ይችል ይሆናል። ታስብ በምትችለው ፍጥነት አልሄድክ ይሆናል። በዛ ምክንያት በት ግን ጥራትን በማግኘትና የበለጠ ተጠናክሮና በእውነት ወደ ውጤት ሊያደርስ በሚችል መልክ እንዲሄድ እያደረገው ነው ብዬ ነው እና ለበጎ ነው ነው። በመጨረሻም ዶክተር ብርሃኑ ድርጅቶ ከኤርትራ መንግስት ጋር በመጠጋቱ ከኢትዮጵያ ሕዝብ የሚያስፈልጋችሁን ድጋፍ ይነፍጋችኋል ለሚሉ ሰዎችም ሆነ ድርጅቶች ምን መልስ አለሁት? አንድ ግልጽ ያልሆነ ነገር አለ። በደምብ ግልጽ ቢሆን ጥሩ የሚመስለኝን በሚመለከት በመጀመሪያ የእኛም ድርጅት ሆነ ሌሎች ትግል እያደረጉ ያሉት ኢትዮጵያ ውስጥ ነው፣ ኤርትራ ውስጥ አይደለም። ትግላችን ከኢትዮጵያ መንግስት ጋር ነው፣ ከኤርትራ መንግስት ጋር አይደለም። ፌርፎር ይሄ የትግል ሜዳ ኢትዮጵያ ውስጥ ነው፣ ኤርትራ ውስጥ አይደለም። በኤርትራ በኩል እንዲህ አይነት ትግል በሚካሄድ ጊዜ የተወሰነ የደጀን ቦታ መኖሩ ለእንቅስቃሴም፣ ለሕክምናም ለምን ያስፈልግ ይሆናል። ትግሉ ያለው ኢትዮጵያ ውስጥ ነው። ይሄ በጣም ግልጽ ሊሆን ይገባል። አንዳንድ ጊዜ እንደውም በዘገባ ኤርትራ ያሉ ታቢያዎች ናም ሲባል ይገርመኛል። ምክንያቱም ትግሉን እያካሄድ ያለው ሌላ ቢቀር አርበኞች ግንቦት ሰባትን በሚመለከት ነግሮ እችላለሁ። ትግላችን ያለው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ነው እየታገልን ያለው። ኤርትራ ውስጥ በደጀን ደረጃ አንዳንድ የህክምና የምናምን ነገሮች ሊኖሩን ይችላሉ። በትሱ በጣም በጣም ትንሽ ነው፣ ሀገር ውስጥ ከምናደርገው ትግል አንጻር ናው። ከዛ ባሻገር ግን እንዲህ አይነት ትግል ስታደርግ ቅድም ላልኩ አይነት የደጀን ስራዎች የሚያግዝ ሀገር መኖር ለትግሉ በጣም ጠቃሚ ነው። ያ አገር ምን አይነት ነው የሚል ጥያቄ አይደለም። ስለዚህ አገር ምንነት አይደለም እናወራው። ያ አገር ያንን የደጀን ድጋፍ ለማድረግ እስከፈቀደልህ ድረስ እስካደረገልህ ድረስ ለትግሉ በጣም ጠቃሚ መሆኑ ላይ ምንም ውዥምብር ሊኖረን አይገባም። ናው ከዛ ባሻገር ግን እኔ ራሴ ተወሰነ ለመውጫና ለመግቢያ በኤርትራ በኩል ልሄድኩባቸው ጊዜ የኤርትራን ህዝብ እኔ ለመጀመሪያ ጊዜ በቅርብ ለማየት ችያለሁ። የኤርትራ ህዝብና የኢትዮጵያን ህዝብ በባህል በማንነት በመሰረታዊ መልኩ ለመለየት በፍጹም በፍጹም የሚቻል አይደለም። ሱዳን ወይንም ኬንያ ሊረዳኝ ከሚችለው በላይ በቅርበት በማንነት ኤርትራውያን ይቀርቡኛል። ይሄንን ደግሞ ከኤርትራ ህዝብ አይቼዋለሁ። ስለዚህ ኢትዮጵያውያን ሊረዱ የሚገባው ይሄ ትግል የኛ ትግል ነው፣ የኤርትራውያን ትግል አይደለም። ይሄ የኛ ትግል፣ ይሄን ትግል ከዳር ማድረስ የእኛ ስራ ነው። ይሄን ትግል ደግሞ ከዳር ምናደርሰው ከኢትዮጵያ ህዝብ ጋር ሆነን በመታገል የኤርትራ ህዝብ እና የኤርትራ መንግስት ጨካኝ ከሆነ ስርዓት ጋር ለምናደርገው ትግል ቢያንስ የደጀን ድጋፍ በመስጠቱ በጣም በጣም ትልቅ ባለውለታችን ነው ብዬ ነው አስበው። ኤርትራ ህዝብ እና ይህን በዚህ ላይ ፍርሃት ያላቸው ሰዎች ከኛ በኩል ማወቅ ያለባቸው ፍርሃቱ ያለው የኢትዮጵያና የኤርትራ የወደፊት ግንኙነት ምን እንደሆነ ይሄ ነገር ይወስነዋል በሚል ከሆነ በእሱ ላይ ምንም ፍርሃት አይኖራችሁ ነው የምንለው። ምክንያቱም ይሄንን ጉዳይ መወሰን የሚችል አንድ አካል ብቻ ነው ይሄም በኢትዮጵያ ህዝብ የተመረጠ ዴሞክራሲያዊ መንግስት ብቻ ነው። እኛ በኢትዮጵያና በኤርትራ ግንኙነት ላይ የመወሰን ምንም መብት የለንም። እኛ እንዲህ አይነት ትዕቢት የለንም። ይሄን መወሰን የሚችለው አንድ አካል ብቻ ነው። ያ ደግሞ በኢትዮጵያ ህዝብ የተመረጠ የኢትዮጵያ ህዝብ ውክልና ያለው ዴሞክራሲያዊ ስርዓት ሲኖር ብቻ ነው። ያ እስከሆነ ድረስ ምንም የሚያስፈራና የሚያስጨንቅ ጉዳይ ሊኖር አይገባም ነው ዶክተር ብርሃኑ ነጋ የአርበኞች ግንቦት ሰባት የአንድነትና ዴሞክራሲ እንቅስቃሴ ሊቀመንበር ለጊዜው በጣም አመሰግናለሁ። በጣም አመሰግናለሁ ሰለሞን አመሰግናለሁ። እኔም ከእንግዳ ጋራ አድማጮች፣ ለዶክተር ብርሃኑ ነጋ ዛሬም ሆነ ባለፈው ሳምንት ውይይት ላነሳንባቸው ነጥቦች ከኢትዮጵያ መንግስት በኩል ምላሽ አላገኘንም። ጥረት አድርገናል። ጥረታችን ይቀጥላል። እንደተገኘ ለማቅረብ እንሞክራለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። አክራሪዎች ሊጭኑበት የፈለጉትን በሃይማኖት መከፋፈል አሻፈረኝ ያለው ኬንያዊ ምሁር ሳለ ፋራ በቅርቡ ናይሮቢ ሆስፒታል ውስጥ አርፏል። ሚስተር ፋራ ባለፈው ታህሳስ ወር በሰሜን ምዕራብ ኬንያ ተሳፍሮበት የነበረ አውቶብስ በአልሸባብ ነውጠኞች ታግቶ በጥይት ከቆሰሉት መካከል እንደነበር ጠቅሶ የዕለቱ ርዕሰ አንቀጽ ጽሑፉን ይጀምራል። የአልሸባብ ነውጠኞች አውቶቡሱን ካገቱ በኋላ ተሳፋሪዎቹ ሙስሊሞች በአንድ በኩል፣ ክርስቲያኖች በሌላው እንዲከፋፈሉ አዘዙ። ከዚያ በፊት አልሸባብ ተመሳሳይ ትእዛዝ በማስተላለፍ ከፍተኛ ቁጥር ያላቸው ክርስቲያኖችን ሕይወት አጥፍቷል። የሆነ ሆኖ ይላረስ አንቀጹ ሳላ ፋረህ ጭምር የታሳሱን አውቶቡስ የተሳፈሩ ሙስሊም መንገደኞች የአልሸባብን ትዕዛዝ አንቀበልም በማለት ይልቁንም ክርስቲያኖቹ በቀላሉ እንዳይለዩ ልብሶቻቸውን በመስጠት ሁሉ ሊሸሽጓቸው ሞከሩ። መንገደኞቹ ሁላችንንም ግደሉ፣ አለዚያ ተውን በማለት ነውጠኞቹን ሞገቱ። ሆኖም የአልሸባብ ነውጠኞች ሁለት ተሳፋሪዎች ገለው ሳላ ፋረ ጭምር ሦስት ሰዎች አቁስለው አውቶቡሱን ለቀቁ። ሚስተር ፋረ ቁስሉ ጠንቶበት ህይወቱ እስከምታልፍ ድረስ ለሳምንታት ናይሮቢ ውስጥ በሐኪም ሲረዳ ነበር። ሰላምና አንድነት እንዲፈጠር በመጠየቅ ለመገናኛ ብዙሃን ብዙ ቃለ ምልልሶች ሰጥቷል። ለአሜሪካ ድምፅ ራዲዮ በሰጠው ቃል ሁላችንም ወንድማማቾች ነን ሃይማኖታችን ብቻ ነው የተለየ የሆነው። ስለዚህ ሙስሊም ወንድሞቼ ክርስቲያኖችን ከጥቃት እንድትከላከሉ እነርሱም ደግሞ እኛ እንዳንጠቃ እንዲከላከሉልን እጠይቃለሁ። ሁላችንም እንረዳዳ፣ በሰላምም አብረን እንኑር። ፋራ ማለቱን ርዕሰ አንቀጹ ይጠቅሳል። ሀተታውን በመቀጠል ሳለ ፋራ ጀግና ነው፣ የራሱን ህይወት ለአደጋ ከማጋለጡም በላይ የወሰደው እርምጃ እንደሱ ያሉ ሀቀኛ የሙስሊም እምነት ተከታዮችና ስልጣን ለመቆጣጠር ሃይማኖቱን አዛብቶ የሚሰብኩ አሸባሪዎች መካከል ያለውን ጥልቅ የአመለካከት ልዩነት ያሳያልና ይላል። ፕሬዝደንት ኦባማ በቅርቡ ባልቲሞር ከተማ ውስጥ የሚገኝ አንድ የአሜሪካ መስጊድ ሲጎበኙ፣ ብዙሃን ሙስሊሞች ሃይማኖታቸውን እንደ ሰላም ምንጭ እንደተቀበሉት ጽንፈኛ መልእክት የሚያስተላልፉት ግን ጥቂቶች እንደሆኑ ጠቅሰው ታዲያ እነዚህ እምነቱን የሚያዛቡትን ምን እናድርግ በማለት ጠየቁ። መልስ ሊሆናቸው የሚችለው እንደ ሳለ ፋራ ያሉ ሰዎች ናቸው። ምክንያቱም ሙስለም ሆኖ ኖሮ፣ ሙስለም ሆኖ ሞተ። ሰዎች በሃይማኖት ወይም በሌሎች መስመሮች ሊለያዩን ሲፈልጉ አሉ ፕሬዝደንት ኦባማ መሰረታዊ የሆነውን እውነት ማለትም ሁላችንም የእግዚአብሔር ልጆች መሆናችን ሁላችንም እኩል የጋራ ሰብዕናና ክብር ተጎናጽፈን መወለዳችንን ማስታወስና ማረጋገጥ ብቸኛው አማራጭ ነው ያሉትን በመጥቀስ ርዕሰ አንቀጹ ጽሑፉን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ይህ የመጨረሻው ቅንብር ላይ ነን። ባለፈው ሳምንት የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በቦልቲሞር ከተማ በሚገኝ መስጊት ተገኝተው የቦልቲሞር የሙስሊም ማኅበረሰብ በተባለ ተቋም የእስልምና እምነት ተከታይ ከሆኑ አሜሪካውያን ጋር ተገናኝተው ነበር። ፕሬዝደንቱ ንግግራቸውን ከመጀመራቸው በፊት የ19 ዓመቷ ሳባህ ሙክታር ንግግር አቅርባለች። ሳሌም ሰሎሞን ሳባህ ሙክታርን በስልክ አነጋግራ ያጠናቀረችው ዘገባ ይቀጥላል። ሰባህ ሙክታርና ውስጥ ታዳምጡ የቆያችሁት የዩናይትድ ስቴትሱ ፕሬዝደንት ባራክ ኦባማ በአስተዳደር ዘመናቸው ለመጀመሪያ ጊዜ በባልትሞር ከተማ የሚገኝ መስጊድ በጎበኙበት ወቅት ነው። በጉብኝታቸው የባልትሞር የሙስሊም ማህበረሰብ ተቋም የእስልምና እምነት ተከታይ ለሆኑ አሜሪካውያን ንግግር አድርገው ነበር። ያኔ ነው የ19 ዓመቷ ወጣት ሰባህ ለታዳሚዎቹ ፕሬዚደንቱን ያስተዋወቀቻቸው። ሰባህ በባልትሞር አውራጃ በሜሪላንድ ዩኒቨርሲቲ የሕክምና ተማሪ ናት። ባለፈው አርብ በስልክ አነጋግሬያት ነበር። የፕሬዚደንቱ የመስጊድ ጉብኝት ለመሆኑ ምን መልዕክት ያሳልፋል ብዬ ላቀረብኩላት ጥያቄ እንዲህ በማለት መልሳለች። በዓለም የእኛን ያህል እጅግ የተሽጎረጎረ የለም እያልን አሜሪካ ውስጥ ኩራት ይሰማናል። እኛ የውጭን ሁሉ በጣም አስተናጋጆች ነን። ይህ ደግሞ እኛን የሚለየን አስኳል ባህሪያችን ነው። እምነትህ ምን ይሁን ምን፣ የቆዳ ቀለምህ ምን ይምሰል ምን ወይም ከየትም ና ምኑንም ከቁብ ሳናስገባ አሜሪካውያን ሁሉንም አፍቃሪዎች ነን። እንዲያም ሆኖ በእነዚህ ቀናት በየቦታው በሚታዩ የብዙ አድራጎቶች ምክንያት አንዳንዴ ሰዎች ሙስሊሞችን ወይም እስልምናን ከሽብር ፈጠራ ጋራ ሲያመሳስሉት ወይም ሊያተካክሉት ይሞክራሉ። ስለዚህ እርሳቸው እዚህ በመምጣታቸውና ከሙስሊሞች ጋር ያላቸው ግንኙነት ምን መምሰል እንዳለበት እርግጠኛ ያልሆኑ ሰዎች በመኖራቸው አየህ ከሙስሊሞች ጋር ያለን ግንኙነት ምንድን ነው መምሰል ያለበት? እንደ ማንኛውም አሜሪካዊ አሜሪካዊት ናቸውን? እንዲህ አይነት ንግግሮችም እየተሰሙ ነው። እና እርሳቸው እዚህ መምጣታቸውና የእኛን የአካባቢያችንን አሜሪካዊ መስጊድ መጎብኘታቸው እንደ ማንኛውም አሜሪካዊ አሜሪካዊ ስለመሆናችን ማረጋገጫ ነው። በተጨማሪም ይህ ለኛ ያለው ትርጉም እኛም መኖርና መንቀሳቀስ ያለብን ከማንኛውም አሜሪካዊ ባልተለየ ሁኔታ መሆኑንና ለማኅበረሰቦቻችንም ማበርከት የሚገባንን ባለን አቅም ሁሉ ማበርከታችንን ማረጋገጥ ነው። ደግሞም እኮ ቁጥራቸው እጅግ የበዛ ሙስሊሞች በተለያዩ መስኮችና መንገዶች ይህንኑ እያደረጉ ነው። ሙስሊሞች ዶክተሮች አሉ። የእሳት አደጋ ተከላካይ ሙስሊሞች አሉ ሙስሊም ወታደሮች አሉ። እናም እርሳቸው ያደረጉት ምንድን ነው? ይህንኑ አጉልተው አሳዩ። እኛ ከማንም ከሌላ የተለየን አለመሆናችንን ማረጋገጫ ሰጡ። በአሁኑ ወቅት የተለያዩ የሽብር ጥቃቶችን ተከትሎ በእስልምና እምነት ተከታዮች ላይ ጥላቻ ይታያል። ይህ ደግሞ በአሜሪካ ብቻ ሳይሆን በተለያዩ አገሮችም ነው። አንቺን እንደዚህ አይነት ሁኔታ አጋጥሞሽ ያውቃል? በግሌ የእስላም ጥላቻ ሙሉ ለሙሉ የለም ብዬ አላስብም። እስካሁን ምንም አስተያየት አልሰማውም። የሆነ ጥቂት አስተያየት ነበር፣ ግን ምንም ውስጥ የቀረ ነገር የለም። ስለዚህ አላስታውሰውም። አንዳንድ እኩል አሜሪካዊ አብዛኛው አሜሪካውያን እና ጓደኞቼ ተቀብለው የምለብሰውን ሂጃብ ማድረግ እንድችል ሲረዱኝ ነበር። ክፍል ውስጥ ለምን ሂጃብ እንደማደርግና ይመቸኝ እንደሆነ የጠየቀኝ አንድ የካልኩለስ አስተማሪ ነበረኝ። አንዳንድ ሰዎች በሚዲያ ከሚያዩት ተነስተው ነገሩን በዘለፋ ይመለከቱታል። እንደ አሜሪካውያን ሁሉም ሰው እንዲቀበለውና ምቹ ስሜት የሚፈጥርለት መሆኑን ማረጋገጥ እንፈልጋለን። ወጣቶችም አሸባሪዎችን እንዳይቀላቀሉና ተመልምለው እንዳይገቡ ከሚደረጉት ጥረቶች አንጻር የፕሬዚደንቱ ጉብኝት ምን እንደምታ ይኖረዋል ብለሽ ታስቢያለሽ? እኔ አንድ ድንቅ የምለው ምክንያት ብመርጥ በልጆች ላይ የሚተወውን አወንታዊ ስሜት ነው። አንድ የዩናይትድ ስቴትስ ፕሬዝደንት ወደ ሰፈራቸው መስጊድ ሲመጣ ማየት፣ ስለ ሃይማኖታቸው ጥርጣሬ ቢኖራቸው፣ እኔ ከሌሎች ልጆች ሁሉ በሃይማኖቴ ምክንያት የተለየው ነኝ የሚል ስሜት ቢሰማቸው ለእነርሱ ፕሬዝደንታችሁ እዚህ መጥቶ ነበር የሚለው መልእክት ልዩ የኩራት ስሜት ይሰጣቸዋል። ሃይማኖትሽ እንደ ማንኛውም ሃይማኖት ሰላማዊ ነው ብሎ ፕሬዝደንቱ መናገር በጣም ጠንካራ መልእክት ነው የሚያስተላልፈው። ያ ትልቅ ቁም ነገር ነው። ማንኛውም የእስልምና ሃይማኖት የሚከተል ልጅ የመገናኛ ብዙኃን ከሚያስተጋባው አሉታዊ ውዥምብር በተለየ ሙስልም በመሆኑ ኩራት ያድርበታል። በመጨረሻም ለየእስልምና ተከታይ ወጣቶች መልእክቷን ስታስተላልፍ ወጣቶች ጥቂቶች በሚፈጽሙት መጥፎ አድራጎት ሁሉም መወቀስና መጠላት እንደሌለበት ከገለጸች በኋላ ሙስሊም ወጣቶችም ሌሎች ማህበረሰቦች ጋር ተቀራርቦ በመስራት ማንነታቸውንና ሃይማኖታቸውን እንዲያስተዋውቁ ጥሪ አቅርባለች። በእኔ ግምት እንደ ሙስሊም ወጣት የእኛም ኃላፊነት ማህበረሰባችንን ማገልገል ነው። ማህበረሰባችንን ስናገለግል ሁሉን የማህበረሰብ አባላት እንደምናከብርና ተደራሽነታችን ለሁሉም እንደሆነ እናሳያለን። በዚያ መልኩ እኛ ላይ የሚሰነዘሩ አሉታዊ አመለካከቶችን እንዋጋለን። ስለዚህ እኛም ወደ ሌላ የእምነት ተከታዮች የአገልግሎት እጆቻችንን በመዘርጋትና በማበርከት እውነተኛውም ማንነታችንን ማሳወቅ አለብን። ምክንያቱም አንዳንድ ሰዎች ከእስልምና እምነት ተከታይ ሰው ጋር ተዋውቆም አያውቁም። ለዚህ ነው በመገናኛ ብዙኃን ላይ በሚያዩት ብቻ ሙስለሞችን በጥርጣሬ የሚመለከቱት። ለምሳሌ እኔን የሚያውቁ ጓደኞቼ ሙስለሞች አሸባሪዎች ናቸው የሚለውን የመገናኛ ብዙኃን ወሬ አይቀበሉም። ምክንያቱም ሙስለም ያውቃሉ። ስለዚህ አንድ እኛ ልናደርገው የሚገባው ለሌሎች ማህበረሰቦች ራሳችንንና እምነታችን የሚያስተምረውን ማስተዋወቅ ነው። ፕሬዝደንት ባራክ ኦባማ በአስተዳደር ዘመናቸው ይህንን የባልቲሞር መስጊድ ሲጎበኙ ለመጀመሪያ ጊዜ ነው። ሰሎሞንን ላመስግንና ዝግጅታችንን ከማጠቃለላችን በፊት ሙዚቃ ልጋብዛችሁ። የቴዲ አፍሮን አልሄድ አለ እናቀርባለን። የፕሮግራሙ መሪ ብርሃን ኃይሉ ምርጫ ነው። ቴዲ አፍሮ አልሄድ አለ። እውነት እኮ ነው። ምናልባት ደግሞ ሌላ ሙዚቃ ካለ ወይንም እሱን ትሞክርልን ይሆናል እንጂ፣ ይሄኛው የቴክኒክ ችግር ገጥሞታል። እንደ ርዕሱ አልሄድ አለ መሰለኝ፣ ሙዚቃው አልሄድም አለ እና ሌላ ሙዚቃ እንግዲህ ሙ እንዳንመርጥ ያው ዋናው መሳሪያውም እምቢ ካለ ሌላ መምረጥም ዋጋ የለውም። ምናልባት ቅድም ያላነበብኩት አንድ ሁለት ዜና ስላለ ሙዚቃ፣ መልካም አልሄድ አለ al mbiለeyk hidecakye Na na na na na na na

አድማጮች በዚሁ በቴዲ አፍሮ ሙዚቃ ይሆናል ምሽቱን ዝግጅት የምናጠቃልለው። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና አዲሱ አበበ ነን። ሰላም ተናደሩ። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ከቴዲ ሙዚቃ በኋላ ይሰማል። ተናደሩ ر So I listen. Listen. The Voice of America! The Voice